በነ ብርሃኑ ተክለያሬድ መዝገብ የተከሰሱት የቀድሞ የሰማያዊ ፓርቲ አመራር አባላት ራሱ ብርሃኑ ተክለያሬድ፣ ወጣት ኢየሩሳሌም ፍቅረ ማርያም አስማማውና ደሴ ካሕሳይ ናቸው። ሶስቱም በተወካዮች ምክር ቤት አሸባሪ ተብሎ የተሰየመው ግንቦት ሰባትን ለመቀላቀል ወደ ኤርትራ ሲጓዙ ድንበር ላይ ተይዘዋል። አራተኛ ተከሳሽ ደግሞ እነሱን ለማሻገር አብሯል የሚል ክስ ነበር በአቃቤ ሕግ የቀረበባቸው። ተከሳሾቹ ድርጊቱን መፈጸማቸውን አምነው፣ ነገር ግን ጥፋት አልፈጸምንም ብለው ክደው ተከራክሯል ይላል የፍርድ ውሳኔው። ድርጊቱን መፈጸማቸውን በማመናቸው ምስክር መጥራት ሳያስፈልግ ለቅጣት ውሳኔ ነበር ለዛሬ የተቀጠረው። አቃቤ ሕግ ድርጊቱ አደገኛ በመሆኑ ከባድ ወንጀል በሚል ተፈርጆ ቅጣቱን እንዲከብድ ሐሳብ አቅርቧል። ተከሳሾች በበኩላቸው ከሙከራ የዘለለ የተፈጸመ የሽብር ድርጊት ስለሌለ ቀላል ተብሎ እንዲፈረጅ፣ የቤተሰብ አስተዳዳሪነት፣ መልካም ስነ ምግባር ያለን በመሆኑ እንዲሁም ጥፋቱን በማመናችን በቅጣት ማቅለያነት ይያዝልን ብሏል። ችሎቱም ግራቀኙን በመመልከት ከሙከራ በስተቀር የተፈጸመ የሽብር ድርጊት ባለመኖሩ ወንጀሉ ቀላል ይባልልን የሚለውን ተቀብሎታል። ጥፋቱን በማመናችን እንደ ቅጣት ማቅለያ እያያዝልን የሚለውን ግን ድርጊቱን ፈጽመናል ግን ጥፋት አልፈጸምንም ብለው ክደው ስለተከራከሩ እንደ ማቅለያ አልተቀበልኩትም ብሏል። ሌሎች ማቅለያዎች ግን ተቀብሏቸዋል። ችሎቱም በዚሁም መሰረት አንደኛ ተከሳሽ ብርሃኑ ተክሊያሬድ አምስት ዓመት፣ ኢየሩሳሌምና ደሴ አራት ዓመት ከአምስት ወር ሶስተኛ ተከሳሽ ፍቅረ ማርያም አስማማው ደግሞ በአራት ዓመት ጽኑ እስራት እንዲቀጣ ወስኗል። ፍርደኞቹ ከዚህ በተጨማሪ ለአምስት ዓመታት ከማንኛውም ፖለቲካዊ ተሳትፎ እንዲገለል ወስኗል። በሌላ ዜና የሀብታሙ አያሌው ወደ ውጭ ሄዶ የመታከም ጉዳይ የተመለከተው የፌዴራል ጠቅላይ ፍርድ ቤት የሕክምና ማስረጃ ያቀረበው የግል ሆስፒታል በሽታው በአገር ውስጥ የማይታከም መሆን አለመሆኑን በግልጽ አልጻፈም። ይህን የማድረግ ስልጣንስ አለው ወይ በማለት የፌዴራል የጤና ጥበቃ ሚኒስቴር አስተያየቱን እንዲሰጥበት ትዕዛዝ ሰጥቷል። ተለዋጭ ቀጠሮ ለመስከረም 25/2009 ዓ ም በመያዝ ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም